የኢትዮጵያ ግብፅና ሱዳን የጋራ የቴክኒክ ኮሚቴ ስብሰባ እንደ አውሮፓውያኑ ጥቅምት ወር መጨረሻ ወይም ህዳር መጀመሪያ ላይ በካይሮ ለማካሄድ ድጋሚ እንደታቀደ ተጠቆመ። እንደ አውሮፓውያኑ አቆጣጠር ጥቅምት 5 ቀን 2015 ላይ የሶስትዮሹ የጋራ የቴክኒክ ኮሚቴ ስብሰባ ለማካሄድ ብታቀድም በኢትዮጵያ በኩል በመንግስት ምስረታ ምክንያት ጊዜው እንድራዘም ጥያቄ በመቅረቡ ለሁለት ሳምንት እንዲገፋ መደረጉን ዘገባዎች ያሳያሉ። በዚህም መሰረትም ስብሰባውን በአውሮፓውያኑ ጥቅም ጥቅምት ወር መጨረሻ ወይም ህዳር መጀመሪያ ገደማ ለማካሄድ እንደታቀደ በውሃ መስኖና ኤሌክትሪክ ሚኒስቴር የወሰን ተሻጋሪ ወንዞች ጉዳይ ዳይሬክተር የሆኑት ኢንጂነር ተሾመ አጥናፌ ለዶችቬሌ ተናግረዋል። ስብሰባው ሊራዘም የቻለበት ዋናው ምክንያት እኛና ሱዳን፣ ሌሎች የናይል ቤዚን ኢኒሺቲቭ፣ የኢጋድ እና ሌሎች ሪጅናል ስብሰባዎች ስለነበሩብን ነው የተራዘመው እንጂ በእኛ በኩል ባለ ችግር አይደለም። አሁን ስብሰባውን ለማድረግ የኮሚቴዎች ሰብሳቢዎች ውይይት እያደረጉ ስለሆነ ከሆነ በቅርብ ጊዜ በሚቀጥለው ሳምንት ወይም ከዛ አስራ አምስት ቀን ውስጥ ስብሰባው ይደረጋል ብለን ነው ኤክስፔክት እያደረግን ያለ ነው። የሶስቱ አገር ኮሚቴዎች ኮሚኒኬት እያደረጉ ስለሆነ በዛ መሰረት ስብሰባው ይቀጥላል ብለን እናስባለን። ኢትዮጵያ የምታካሄደውን ታላቁ ህዳሴ በመባል የሚታወቀው የግድብ ግንባታ በግብጽና ሱዳን ላይ የሚያመጣውን ተጽዕኖ ለማጥናት ሶስቱ አገሮች ያቋቋሙት የጋራ ኮሚቴ ሁለት ዓለም አቀፍ ኩባንያዎችን ያካተተ ነው። ለዚህም በምጽሩ ቢአርኤል በመባል የሚታወቀው የፈረ ፈረንሳይ ኩባንያ እና ከኔዘርላንድ ዴልታ ሬስ ኩባንያ መመረጣቸውን ዘገባዎች ይጠቁማሉ። ይሁን እንጂ ዴልታ ሬስ የተሰኘው ኩባንያ የፕሮጀክቱን ጥናት ሰላሳ በመቶ እንዲይዝ ብታቅድም ኩባንያው ራሱን ከጥናት ስራው ማግለሉን በመስከረም ወር አጋማሽ ላይ በድረገጹ አሳውቀዋል። እንደ ኢንጂነር ተሾመ ገለጻ ሊካሄድ የታቀደው ስብሰባ ዋና ዓላማም በሁለቱ ኩባንያዎች መሀል የተፈጠረውን ልዩነት ለመመልከትና በቀጣይም ስራው እንዴት መሆን እንዳለበት ለመወያየት ነው። በሁለቱ ካምፓኒዎች መካከል ያለውን ልዩነት ኦረዲድ አቅርበውልናል። ያ የሚፈታበትን ሁኔታ ማመቻቸት፣ ያ የማይፈታ ከሆነ ደግሞ ስራው የሚሰራበትን ሌላ አማራጭ ለመወሰን ነው ማለት ነው። አጀንዳው በዚህ ላይ ነው። ስብሰባው በአጠቃላይ የሚያተኩረው በዚህ ላይ ነው። ከሁለቱም ኩባንያዎች የደረሰን ለመስማታታቸው ደርሰውናል። የኔዘርላንዱ ኩባንያ ግን በዌብሳይቱ ላይ እኛም እንዳየነው ነው ወጥቻለሁ የሚል ነው። ለእኛ ግን በጽሁፍ ይሄንን አንድ መቶ ፐርሰንት ወጥቻለሁ የሚል በጽሁፍ አላቀረበልንም። የተለያዩ ቅሬታዎች እንዳሉት ነው ያቀረበልን። በእነኚህ ጉዳዮች ላይ ነው የምንነጋገረው። እንግዲህ አሁንም ቢሆን ወደፊት አማራጮቹ ወይም ሁለቱ በጋራ የሚሰሩበት ወይም ደግሞ ሌላ ስራው የሚሰራበትን ሁኔታ ማመቻቸት የቴክኒክ ኮሚቴው ስብሰባ ዓላማ ስለሆነ የሚወሰነውን ነገር ይሄ ነው ማለት አልችልም። በእርግጥ ግን አንድ ነገር መወሰኑ የማይቀር ነገር ነው ለበቀጣይ ስብሰባ ላይ ድርድር ሁሌም ወጣ ገቦች እንዳሉት የገለጹት በኢትዮጵያ የሰላምና ልማት ዓለም አቀፍ ተቋም ከፍተኛ ተመራማሪ የሆኑት አቶ አበበ አይነቴ፣ አለመስማማቱ መሰረታዊ ልዩነት ካላመጣ ወይም እስካልፈጠረ ድረስ ሙሉ በሙሉ ማስቀረት እንደማይቻል አክሎ አብራርተዋል። ይህም የሶስትዮሹ ድርድር ወዴት ሊያመራ ይችላል ለሚለው አቶ አበበ ሲያስረዱ፣ ከዚህ በኋላ ድርድሩ በተያዘለት ፕሮግራም የሚቀጥል ነው የሚሆነው የሚል እምነት ነው ያለን ምክንያቱም ችግሩ የመጣው ወይም መዘግየቱ እና የድርድሩን ሂደት ክፍተት የተፈጠረው በሀገሮቹ ሳይሆን ከአማካሪዎቹ ጋር በተያያዘ ስለሆነ አሁን ያንን ችግር የፈቱ ተነጋግረው ተስማምተው የፈቱ ስለሆነ ሂደቱ በተያዘለት ፕሮግራም እና በተያዘው አጀንዳ ላይ የሚቀጥል ነው የሚሆነው። የሶስቱም ሀገሮች አቋም ግልጽ ነው። የአቋም ጉዳይ ሳይሆን የሂደቱ ሂደቱ ላይ የተፈጠረ ነገር ስለሆነ በዚያ በተያዘው ፕሮግራም እና በተያዘው አጀንዳ መሰረት ውይይቱ ይቀጥላል የሚል ሀሳብ ነው። ይሄም ጤታማ ይሆናል የሚል ግን ትንሽ ነው ያለ። የጋራ የቴክኒክ ኮሚቴው ስድስት አባላት የያዘ ሲሆን በግድብ ስራ በውሃ ምንጭና በአካባቢ ጥበቃ ላይ አራት ዓለም አቀፍ ባለሙያዎችንም እንዳካተተ ዘገባዎች ያሳያሉ።